ኤርትራ ውስጥ የሚደርሱ የሰብአዊ መብት ጥሰቶችን የሚመረምረው በተባበሩት መንግስታት ድርጅት የሚደገፈው ኮሚሽን በዚያች ሀገር መሪዎች ተፈጽመዋል የሚባሉ ወንጀሎችን የሚመረምር ፍርድ ቤት ወይም ልዩ ችሎት እንዲመሰረት ጥሪ በማቅረብ ላይ ነው። ባለፈው ሰኔ የወጣ አንድ የተባበሩት መንግስታት ሪፖርት የኤርትራ መንግስት መሪዎች ከሀያ በላይ ዓመታት በፊት በሰብአዊ ፍጡራን ላይ ወንጀል ወይም ክራይም አገንስት ሂማኒቲ ይፈጽመዋል ማለት ይታወሳል። ከመርማሪ ኮሚሽን ሶስት አባላት አንዷ የነበሩትና የመጀመሪያዋ የመንግስታቱ ድርጅት የኤርትራ ጉዳይ ልኡክ ራፖርተር ሺላ ኪታሩት ለአሜሪካ ድምጽ እንዳሉት ኮሚሽኑ በሪፖርቱ የሰዎችን ደብዛ መጥፋት፣ መሰቃየት፣ ያለ ፍርድ ሂደት ላልተወሰነ ጊዜ በእስር መቆየት፣ እንዲሁም በተለያዩ ኢሰብአዊ ተግባራት ስለመፈጸሙ ማስረጃዎችን ዝርዝሮ አቅርበዋል። Uh, the ICC is, what, is one of the methods. የተለያዩ ሀሳቦችን አቅርበናል። ከዚያም መካከል ጉዳዩን ለዓለም አቀፍ የወንጀል ፍርድ ቤት እንዲመራ፣ ሌላው ደግሞ የአፍሪካ ህብረት የተጠያቂነት ማረጋገጫ መንገድ እንዲዘረጋ የሚል ነው። ሌሎችም መንገዶች ይኖራሉ፣ ዓለም አቀፍ የፍትህ ስልጣን መዘርጋትና የተጠያቂነት መረብ ማበጀትን የመሳሰሉት። እነዚህ ሁሉ በሰብአዊ መብት ጥሰት ለተሰቃየው የኤርትራ ሕዝብ ፍትህ እንዲገኝ ሊያግዙ የሚችሉ ናቸው። ሪሸናን ጨምሮ የተለያዩ የሰብአዊ የኢሰብአዊ ተግባራት ስለመፈጸማቸው ማስረጃዎች ቀርበዋል ያሉት የቀድሞዋ የኤርትራ ጉዳይ ልዩ ሪፖርተር ሺላ ኪታሩት ናቸው። ኮሚሽኑ ስራውን ያጠናቀቀ ሲሆን ሪፖርቱ በአሁኑ ወቅት በተባበሩት መንግስታት የሰብአዊ መብቶች ኮሚሽን እጅ ይገኛል። ሰላምታችሁ የኮሚሽኑ ሊቀመንበር ማይክ ስሚት ባለፈው ሰኔ ለአሜሪካ ድምጽ ሲናገሩ ጉዳዩን ለዓለም አቀፍ ወንጀል ፍርድ ቤት የመምራት ስልጣን ያለው የጸጥታው ምክር ቤት ብቻ በመሆኑ የሪፖርቱ ወደ ምክር ቤቱ መምራት ይኖርበታል ማለታቸውም ይታወሳል። ሪፖርቱን ያጠናቀረው መርማሪ ኮሚሽን በተቻለው መጠን ሙሉ ስዕሉን ለማቅረብ በአስራ ሶስት ሀገሮች የሚኖሩ ስምንት መቶ ሰላሳ ሶስት ኤርትራውያንን ቃል መቀበሉንና አንድ መቶ ስልሳ የጽሁፍ መግለጫዎችን መመርመሩን ይገልጻል። ተቾች በበኩላቸው ኮሚሽኑ ስማቸው ያልተገለጸ ሰዎችን የምስክርነት ቃል በመቀበል ያለ ተጨባጭ ማስረጃና መረጃ ነው ሪፖርቱን ያጠናቀረው በማለት ይወቅሳሉ። ሺላኪታሩት ኮሚሽኑ ኤርትራ እንዳይገባ መከልከሉ ማስረጃ የማሰባሰብ ጉዳዩን ሲያሰናክልበት ቆይተዋል ሲሉ አስታውሰዋል። የኤርትራ ፕሬዚደንታዊ አማካሪ የማነ ገብረአብ በተባበሩት መንግስታት ድርጅት ስብሰባ ላይ ሲናገሩ በግልጽ አድላዊ ከሆኑ ልዩ ራፖርተር ጋር እንካሰላንታያ መግጠም ጥቅሙ አይታየኝም ማለታቸው ተጠቅሷል። በውጭ ያሉ ኤርትራውያን ስለ ኮሚሽኑ ሪፖርት የተለያየ አመለካከት ያንጸባርቃሉ። የኤርትራን መንግስትና ገዢውን ፓርቲ የሚደግፈው ሲራክ ባህሊቢ ሺላክ የትሩት የአሜሪካን የውጭ ጉዳይ መስሪያ ቤት ጨምሮ ምዕራባውያንን ለማስደሰት ሲሉ ኤርትራን ስም ለማጥፋት የተነሱ ሰው ናቸው ሲሉ ይወቅሳሉ። ጀሚል አማን የሚባሉ ደግሞ ባለፈው ሳምንት ሪፖርቱን በመደገፍ ኒውዮርክ ላይ የተካሄደውን ሰልፍ ካዘጋጁት አንዱ ሲሆኑ ሪፖርቱ ትክክለኛ ነው በማለት ይከራከራሉ።